ተቃዋሚው የፖለቲካ ፓርቲ አንድነት ለዲሞክራሲና ለፍትህ የፊታችን እሁድ ሚያዚያ 26 ቀን ሊያካሄድ ላቀደው ሰላማዊ ሰልፍ እውቅና የተሰጠው ቢሆንም ፖሊስ የቅስቀሳ ስራዬን እያደናቀፈ ነው ሲል ይከሳል። ለዝርዝሩ መለስካቸው አመሃን። የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው እንደሚናገሩት ለዚህ ሰላማዊ ሰልፍ በሀገሪቱ ሕግ መሰረት እውቅና ከሚመለከተው የመንግስት አካል ለማግኘት ብዙ ድካም ጠይቋል። ከዚህ ቀደም ሲል በዚህ ወር መጀመሪያ ላይ ሰላማዊ ሰልፉን ለማድረግ ጥያቄ አቅርቦ የነበረ ቢሆንም የአዲስ አበባ ከተማ አስተዳደር የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ሰላማዊ ሰልፉን ለማድረግ የሰጠን ጊዜ ሆን ብሎ ቅስቀሳ ለማድረግ በቂ ጊዜ እንደማይኖር አድርጎ ስለነበረ እውቅናውን ፓርቲው ውድቅ ለማድረግ ተገድዷል ብለዋል። ስለሆነም ይህን ሰላማዊ ሰልፍ በመጪው እሁድ ለማድረግ አቀደናል ሲሉ ያብራራሉ። የሰላማዊ ሰልፉ ዓላማን በተመለከተ የሚከተለውን ብለው ነበረ። የሰላማዊ ሰልፉ ዓላማ የአዲስ አበባ ከተማ አስተዳደር ወይም የኢህአዴግ መራሹ መንግስት የማስተዳደር ብቃት ማጣቱን እና ህዝቡ ለከፍተኛ እንግልት፣ የአገልግሎት ማጣት፣ እጅግ በከፋ የመልካም አስተዳደር ችግር ውስጥ መውደቅ፣ የመብራት የውሃ መሰረታዊ አገልግሎቶች መጥፋት፣ አሁን የቀጠለው የዜጎችን የማሰር ጉዳይ፣ የፍትህ ጉዳይ በአደገኛ ሁኔታ እየተባባሰ መሄድና ጋዜጠኞች እና ፖለቲከኞች አሁንም እየተለቀሙ መታሰራቸው መቀጠሉ በአጠቃላይ መንግስት በከፋ አምባገነናዊ ስርዓት ውስጥ እየቀጠለ በመሆኑ ህዝቡ ይህንን ተገንዝቦ በስፋት ወጥቶ እንዲቃወም የማድረግ ዓላማ ነው ያለን። የአዲስ አበባ ከተማ አስተዳደር በከንቲባ ጽሕፈት ቤት የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ለዚህ ሰላማዊ ሰልፍ ትናንት በተሞላ ቅጽ እውቅናውን የሰጠ መሆኑን አቶ ሀብታሙ ማስረጃውን እያሳዩ ያረጋግጣሉ። ይሁንና ለዚህ ሰላማዊ ሰልፍ ቅስቀሳ ሲያደርጉ የነበሩትን የፓርቲ አባላት የአዲስ አበባ ፖሊስ እንቅፋት እየሆነባቸው ነው ሲሉም ያማርራሉ። የአዲስ አበባ ፖሊሶች መረጃ የለንም በሚል ሰላማዊ ሰልፉን ጥሪ የሚያደርጉትን ልጆች እየሰበሰቡ እያሰሩ ለሰዓታት እያጉላሉ ሲለቁ ነው የዋሉት። ይሄ ደግሞ የአዲስ አበባ ፖሊስ ኮሚሽን በገለልተኛነት በደረሰው መረጃ መሰረት የተፋጠነ የፍትህ አገልግሎት አግኝተን ፓርቲያችን ሰላማዊ ሰልፉን እንዲያደርግ ከማገዝ ይልቅ የፖለቲካ ኃይሎች ለማስተጓጎል የሚያደርጉትን የማደናቀፍ ስልት በተቀናጀ ሁኔታ እያገዘ ሰላማዊ ሰልፉን ለማደናቀፍ የጀመረውን እርምጃ የሚያሳይ ነው። እንደሚሉት ፖሊስ በቅስቀሳ ተግባራቸው ላይ እንቅፋት የማይፈጥር ከሆነ ህዝቡ ብሶትም በአደባባይ በነቂ ሶቶ ለመግለጽ ዝግጁ ነው ይላሉ። በእኛ በኩል በሰነድ ጥያቄ ያቀረብነው አምስት መቶ ሺህ ሰው ሊወጣ ይችላል ብለን ገምተን ነው ለህዝቡ ጥሪ እያቀረብን ያለነው። የፓርቲው የህዝብ ግንኙነት እንዳስታወቁት በዕለቱ ሰልፉ የሚደረገው በአዲስ አበባ ከተማ ብቻ ሳይሆን በደቡብ ብሔር ብሔረሰቦችና ህዝቦች ክልል በደራሺ አውራጃ በጊዶሌ ከተማ ጭምር ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ